የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 16 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያውያን ወጣቶች ደጋግመው ለምን ለመሰደድ ይመርጣሉ፣ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም የሚመለሱ የሰማችኋቸው ዶክተር አበባው ምናዬ ናቸው። በአዲስ አበባ ዩኒቨርሲቲ የስነልቦና ትምህርት ክፍል ረዳት ፕሮፌሰር እንዲሁም ደግሞ መፈናቀልና ስደት ላይ ጥናት ማዕከል ኃላፊ ናቸው። በምሽቱ ከእሳቸው ጋር ቆይታ ይኖረናል። የሙዚቃ ቃናና ሌሎች ዘገባዎችንም ይዘናል። ኤደን ገረመው መሰናደውን በመምራት ከዋና አዘጋጃዋ ጽዮን ግርማ እንዲሁም ደግሞ ከመርሃ ግብር አቀናባሪዋ ብርሃን ኃይሉ ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። አስቀድመን ግን የምናልፈው ወደ ዜናዎቹ ነው። ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማዬ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የምሽቱን የአሜሪካ ድምፅ የዓለም ዋናና ዜናዎችን ወደ እናንተ አድርሳለሁ አስማማየ ነው ነኝ። እስራኤል ከፍተኛ ወታደራዊ ጥቃት በኢራን ላይ ማድረሷን አስታወቀች። እንደ አውሮፓውያን አቆጣጠር ጥቅምት አንድ ኢራን በባለስቲክ ሚሳይል በእስራኤል ላይ ላደረሰችው ጥቃት ምላሽ በሆነው በዚህ አጸፋ ጥቃት የጦር አውሮፕላኖች በመላ የኢራን ወታደራዊ ጣቢያዎች ላይ ለብዙ ሰዓታት ድብደባ ማካሄዳቸውን የእስራኤል ጦር አስታውቋል። ከአንድ ዓመት በላይ በዘለቀው ጦርነት በኢራን ላይ ያደረሰችው ከባድ ጥቃት ማጠናቀቋንም እስራኤል አስታውቃለች። የኢራን አጋር የሆነው ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ ወደ ብዙ ግጭት ግንባሮች ተስፋፍቶ ቴራንና ሌሎች ቀጠና አጋሮቿን የጦርነቱ ቀጥተኛ ተሳታፊ ሆነዋል። የእስራኤል መከላከያ ኃይል ዛሬ ረፋር ላይ በሰጠው መግለጫ የጦር አውሮፕላኖቹ በኢራን ውስጥ ባሉ በርካታ አካባቢዎች በወታደራዊ ዓላማዎች ላይ ያነጣጠሩና ትክክለኛ ጥቃቶችን ካደረሱ በኋላ በሰላም ወደ አገራቸው ተመልሰዋል ብሏል። ይህ መግለጫ የወጣውም ኢራን ውስጥ የመጀመሪያው ፍንዳታ ከተሰማ ከአራት ሰዓታት በኋላ ነው። የእስራኤል መከላከያ ኃይል ቃል አቀባይ ሬር አድሚራል ዳንኤል ሀጋሪ ለጋዜጠኞች የእስራኤል የአየር ድብደባዎች ዓላማቸውን ያሳኩ እንደነበሩ የገለጹ ቢሆንም ማስረጃውን ግን ወዲያውኑ አላቀረቡም። የኢራን መንግሥት የዜና ጣቢያ የአገሪቱ የአየር መከላከያ ድርጅትን ጠቅሶ እንደዘገበው እስራኤል በቴህራንና በምዕራባዊ ኩዝስታንና ኢላም አውራጃዎች በሚገኙ ወታደራዊ ማዕከላት ላይ ጥቃት አድርሳለች ብሏል። የኢራን ኃይሎች አብዛኛውን ጥቃት በስኬት ማክሸፍ መቻላቸውንና ውስን ጉዳት ብቻ መድረሱንም ጨምሮ ገልጿል። የኢራን ባለሥልጣናት የእስራኤል አየር ጥቃት ማክሸፍ ስለመቻላቸውም ሆነ ስለደረሰው ጉዳት ማስረጃ ማቅረብ አልቻሉም። ነገር ግን የመንግሥት ሚዲያ የኢራንን ጦር ጠቅሶ እንደዘገበው በእስራኤል ጥቃት ሁለት ወታደሮች ተገድለዋል። አንድ የአሜሪካ አስተዳደር ከፍተኛ ባለሥልጣን ለጋዜጠኞች እንደተናገሩት ደግሞ እስራኤል በኢራን ሕዝብ ከሚኖርባቸው ወጣ ባሉ አካባቢዎች በሚገኙ በርካታ ወታደራዊ ኢላማዎች ላይ ትክክለኛ አየር ድብደባ አድርጋለች ብለዋል። ፕሬዚዳንት ጆ ባይደን እና ምክትል ፕሬዚዳንት ካማላ ሃሪስም ስለ እስራኤል ወታደራዊ እርምጃ ገለጻ ተደርጎላቸዋል ሲል ዋይት ሀውስ ትናንት አስታውቋል። ያሉትን ለውጦች በቅርበት እየተከታተሉ መሆናቸውም ተገልጿል። የዩናይትድ ስቴትስ የመከላከያ ባለስልጣን ለቪኦኤ ሲናገሩ በጥቃቱ ዙሪያ ቅድሚያ አሳውቀውን ነበር፣ ነገር ግን እኛ አልተሳተፍንም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ከእስራኤል መከላከያ ሚኒስትር ዮአብ ጋላት ጋር ዛሬ የተነጋገሩ ሲሆን የእስራኤል መከላከያ ሰራዊት በኢራን ወታደራዊ ላማዎች ላይ ስላደረሰው ጥቃት አዳዲስ መረጃዎች እንዳጋሯቸው ፔንታጎን ንግግራቸውን በተመለከተ ካወጣው ጽሑፍ ታውቋል። ኦስቲን ዩናይትድ ስቴትስ ለእስራኤል ደህንነትና ራስን የመከላከል መብት ያላትን ቁርጠኝነት በድጋሚ ማረጋገጣቸውንም ገልጿል። የአካባቢው ሀገራትና ከቀጠናው ውጭ ያሉ እንደ ሳውዲ አረቢያ፣ ግብፅ፣ ኢራቅ፣ የኢራቅ ኩርዲስታን ክልል፣ ሊቢያ፣ ሊባኖስ፣ ሶሪያ፣ የመን፣ ባንግላዴሽ ቱርክ፣ ፓኪስታንና ሌሎችም የክልሉ ደህንነት አደጋ ላይ ጥላል ሲሉ ጥቃቱን አውግዘዋል። የቱርክ የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫ እስራኤል በዚህ ጥቃት አካባቢውን ወደ ተስፋፋ ጦርነት አፋፍ አድርሰዋለች ብሏል። ዩናይትድ ስቴትስ ለታይዋን የሁለት ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። ዩናይትድ ስቴትስ ለታይዋን ባጸደቀችው የሁለት ቢሊዮን ዶላር የጦር መሳሪያ ሽያጭ ጥቅል ውስጥ በዩክሬን የተሞከረው የላቀ የአየር መከላከያ ሚሳይል ጭምር መካተቱንና ለመጀመሪያ ጊዜ ወደ ደሴቷ የሚላክ መሆኑን ፔንታጎን ትላንት ዓርብ አስታውቋል። ዩናይትድ ስቴትስ በቻይና ይገባኛል ጥያቄ ከምታነሳባት ታይዋን ጋር ምንም እንኳን መደበኛ ዲፕሎማሲያዊ ግንኙነት ባይኖራትም ራሷ እንድትከላከል የሚያስችል ድጋፍ ለመስጠት በሕግ ትገደዳለች። ይህ ደግሞ የቤጂንግ የሁልጊዜ ቁጣ ነው። ቻይና ያለፈውን ሳምንት ጨምሮ በታይዋን ላይ የምታካሄዳቸው ወታደራዊ ጫናዎች እየጨመረ ሲሆን ይህም በግንቦት ወር ላይ ቼንግቴ የታይዋን ፕሬዚዳንት ሆኖ ስልጣን ከያዙ በኋላ ለሁለተኛ ጊዜ ያካሄዳቸው ወታደራዊ እንቅስቃሴ ነው። የፔንታጎን የመከላከያ ደህንነት ትብብር ኤጀንሲ እንዳስታወቀው አዲሱ ሽያጭ 828 ሚሊዮን ዶላር የሚገመት ዋጋ ያላቸው 116 ቢሊዮን ዶላር የሚያወጡ የሚሳይልና ራዳር ስርዓት መሳሪያዎችን ያካተተ ነው። የታይዋን መከላከያ ሚኒስቴር መግለጫውን በደስታ እንደተቀበሉ አስታውቋል። የአየር መከላከያዎቹ በቻይና የሚደረጉ ተደጋጋሚ ወታደራዊ እንቅስቃሴዎችን ለመከላከል ና የታይዋን የአየር መከላከያ አቅምን ለማሳደግ ያግዛል ብሏል። ሩሲያ በማዕከላዊ ዩክሬን ባደረሰችው ጥቃት አምስት ሰዎች ተገደሉ። ሩሲያ ባደረሰችው የሚሳኤል ጥቃት በዩክሬን ዲንፕሮ ከተማ አንድ ህፃንን ጨምሮ ሦስት ሰዎች ሲገደሉ፣ በኪየቭና አካባቢ ላይ በደረሰው ጥቃት ደግሞ ታዳጊን ጨምሮ ሁለት ሰዎች መሞታቸውን ባለስልጣናቱ ዛሬ አስታውቋል። የማዕከላዊ ዲንፕሮ ፔትሮቪስክ ክልል ገዢ ሰርጊ ሊሳክ እንዳሉት በዲንፕሮ ላይ በአንድ ላይት በደረሰ ጥቃት 19 ሰዎች ጉዳት የደረሰባቸው ሲሆን በርካታ ህንጻዎች ላይም ጉዳት ደርሷል። ባለ ሁለት ፎቅ የመኖሪያ ህንጻ መውደሙን ገልጸዋል። በሩሲያ ወራ ኬቭን ጨምሮ የዩክሬን ከተሞች የሰው አልባ አውሮፕላኖችና የሚሳይል ጥቃቶች በተደጋጋሚ ተፈጽሞባቸዋል። ሞስኮ በኤሌክትሪክ ኃይል መሠረተ ልማቶች ላይ ጥቃት እየፈጸመች ባለችበት በአሁኑ ወቅት ኬቭ ገና ከባዱ ክረምት ከመግባቱ በፊት ከአጋሮቿ ተጨማሪ የአየር መከላከያ እንዲላክላት እየጠየቀች ይገኛል። በመጨረሻም ጆርጂያውያን ዛሬ ወደ አውሮፓ ህብረት ወይም ወደ ሩሲያ ምህዋር ሊወስድ በሚችል ምርጫ ላይ ድምፅ ሲሰጥ ውሏል። ገዢ ፓርቲ የሩሲያ ደጋፊነት ስጋት ከጊዜ ወደ ጊዜ እየጨመረ በመጣባት ጆርጂያ የተካሄደው ምርጫ የአውሮፓን ምኞት የሚወስን እንደሆነም ተገልጿል። የፓርላማ ምርጫው ዲሞክራሲን በማፈን ወደ ሩሲያ ዘንብሏል ተብሎ ከተከሰሰው ገዢ ፓርቲ በተቃራኒ የተሰለፉ የምዕራቡ ዓለም ደጋፊ የሆኑ ተቃዋሚ ኃይሎች ከዚህ በፊት ታይቶ በማይታወቅ ሁኔታ ኅብረት ያሳዩበት ነው ተብሏል። ብራስልስ ምርጫው የአውሮፓ ህብረት እጩ የሆነችውን ጆርጂያን ወደ ህብረቱ የመቀላቀል እድሏን እንደሚወስን አስጠንቅቋል። ብዙዎች የሀገሬው ሰዎችም ምርጫው በሕይወታቸው ውስጥ በጣም ወሳኝ ድምፅ ሊሆን እንደሚችል ያምናሉ። ጆርጂያ ወደ አውሮፓ ህብረት አባልነት መመለሱን ወይም አምባገንነትን ተቀብላ ወደ ሩሲያ መዋር መግባቷን የሚወሰንበት እንደሆነም ተገልጿል። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ነበሩ። አስማማዬ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ ይሰናበታለሁ። መልካም ምሽት ይሆንላቸው። ተስማማው አየነውን ለዜናዎቹ እናመሰግናለን። መሰናደውን በመምራት አብሬያቸው ያለሁት ሄደን ገረሙ ነኝ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን እንሻገር። ን ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው ህገወጥና አደገኛ ጎዳናዎች ምክንያት ለአሰቃቂ ጉዳት ሲደረጉ መስማት በዜና አውታሮች ላይ ተደጋግሟል። ሆኖም ግን አሁንም ብዙ ወጣቶች ደጋግመው ሲሰደዱ ይታያሉ። ለመሆኑ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ ለምን ምርጫቸው ያደርጋሉ? በዚህና ተያያዥ ጉዳዮች ላይ ሀሳባቸውን የሚያጋሩን እንግዳ ጋብዘናል። ዶክተር አበባው ምናዬ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነት ፍልሰትና መፈናቀልን በሚመለከት ከሰላሳ በላይ ጥናታዊ ስራዎችን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ወደ ዳግም ስደት የሚመጡበትን ምክንያት አስቀድመው ከሚነግሩን ከሀብታሙ ስዩም ጋር ያደረጉት ቆይታ ይጀምራል። አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጣል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል እንዲደረግላቸዋል እንዲደረግላቸዋል ይባሉና ሳይሆን ይቀር ሳይሆን ሲቀር ዲስአፖይንትድ ይሆናል። የሚገርም በተወሰነ መጀመሪያ አሁን 2013 67 ሺህ ኢትዮጵያውያን የተመለሱበትን የሳኡዲ አረቢያ ታስታውሳለህ? በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ነው። ለእኛ ፈርስት ዲፖርቴሽን ክራይሲስ ነው። ለኢትዮጵያውያን ትልቅ በአንዴ ማሲቭ የሆን በዛ ደረጃ ከፍተኛ የሆነ ህዝብ ተመልሶ አያውቅም፣ በአንድ ጊዜ ማለት ነው። ከእዛ በኋላ ግን እንግዲህ ሁኔታ ተደጋጋሚ እየሆነ መጥቶ ባለፉት ኦልሞስት ዘጠኝ አስር ዓመታት እ ከስምንት መቶ ሀምሳ ሺ ሰው በላይ ተባልሰዋል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል እንዲደረግላቸዋል እንዲደረግላቸዋል ህገ ወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ ምናምን ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ ያጠናል ስናጠና፣ ወደ ሀያ ሰባት ፐርሰንት አካባቢ የሚሆኑት መመለስ ይፈልጋሉ። ከሶስት ወር ምናምን በኋላ ከዛ ከስድስት ወር ምናምን በኋላ ደግሞ አይ ወይም አጠና ወደ አርባ ፐርሰንት አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይ ሲያጠና ደግሞ ወደ ሀምሳ ሶስት አካባቢ ፐርሰንት መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ እና ያ ሁለተኛው ምክንያት። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንክ ይላቸዋል። እኔ ያስታውሳለሁ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚልባለው አካባቢ ሽሮ ፈሰስ ሲሏቸው ነበር። በአንድ ጊዜ የተመለሱት ልጆች እንዲህ አይነቱን በአንዴ ዝም ብላቸው መታቸው የተደፋቸው ምናምን ምን አይነት ዲስክሪሚኔሽን የማህበረሰቡ ጫና፣ የልቦናው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው። ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም እዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግ እና በአግባቡ እንዲጠቀሙበት እዘዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ። እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው። እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሆኑ ዘንድ ምንድን ነው ሊደረግ የሚገባው እንደ ማህበረሰብ፣ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾች ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው? ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲ እናደርጋቸዋለን፣ የተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም። መለሱ ከያው ቁጥሩ መጀመሪያ ይህን ያህል መለስ፣ ይህን ያህል መለስ እና እንትኑ። እኔ ስለ ሪኢንተግሬሽን ስናጠና ሪኢንተግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደመቀላቀል ወይም እንደመመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ኢንቴግሪቲ የማድረግ ከማህበረሰቡ ጋርም በኢኮኖሚ፣ በስነ ልቦና፣ በጤና፣ በማህበራዊ ግንኙነታቸው፣ እነዚህን ፒላሮች፣ እነዚህን ዋልታዎች እንድትይዝል፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በጤና፣ በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት የትልቁ ችግር አንድ። ሁለተኛ ከነዚህ ሁሉ ደግሞ በጣም ቁልፉ ኢኮኖሚክ ነው። ለዚህ የጤናም የማህበረ ግንኙነታቸው የብዙ ችግር ምንጩ ደግሞ ኢኮኖሚክ ነው። እኔ የስነ ልቦና ባለሙያ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰዳለ። ዋና ኢኮኖሚክ ነው። ኢኮኖሚኩ ነገር ያንን ያመጣ ብዙ ጊዜ ካየው የሚደረገው ምንድን ነው? በአገር ውስጥ ብዙ ነገር አለ፣ መሰርቶ መለወጥ ይቻላል ምናምን መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ እውነተኛ ስራ ብቻ አይደለም እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ አሁን አሁን የተሻሻለ ነገር አለ። ያም በአግባቧ ሰልጥኖ በመላክ መጠቀም ይቻላል፣ መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልካስ ይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ ሶስት መቶ ሰባ አምስት ሺህ ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢ ቅድሚ ያነሳው አንዱ የማግለል በእናንተ ዙሪያ ኮ ብዙ ደከምን ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። ነገሮች መቀነስ ያስፈልጋል። ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መገልበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል። አሁን ይሄ አንዱ በጣም አግባብነት ያለው እ ኢትዮጵያን የመሰለ መቶ ሰላሳ ሚሊዮን በላይ ህዝብ ያላት ሀገር ሰዎች ፖፑሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኝ ነው የሚገባውን ከወጣት ጉልበት ልናገኝ የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝተዋል። ህንድ ቁጥር አንድ ነች በረሚታስ ከዛ በፊት ቻይና፣ ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች በዛ አሁን ለቻይና ከፍተኛ የሆነ እርሾ ል ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ። ፊሊፒንስ እንደኛው ውም በተመሳሳይ ሁኔታ ዜጎቹም ወደ መካከለኛው ምስራቅ ይልካል። የእኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳለን ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማየት ይጠበቅብናል ወደሚለው ነው ሄደው ዶክተር አበባውን እናመሰግናለን። በ19 ዓመቷ ስራ ፈጣሪ ሆና ብቅ ያለችው ሳሚያ አብዱልቃድር ወጣት የስራ ፈጣሪዎች የሚያጋጥሟቸውን ተግዳሮቶች በተግባር በማየቷ ከአራት ዓመት በፊት የኢትዮጵያ ስራ ፈጣሪ ወጣቶችን ማህበር መሰረተች። ላለፉት አራት ዓመታትም ማህበሩ ወጣቶች ያላቸውን እምቅ ችሎታ ማውጣት የሚያስችላቸውን ትስስሮች በመፍጠር በርካታ ስራዎችን ሰርቷል። ሳሚያን አግኝታ ያነጋገረቻት ስመኝሽ የቆየናት ቀጥሎ ይቀርባል። በጣም ብዙ የስራ ፈጠራ ክህሎት ያላቸው ወጣቶች አሉ ግን ብዙ ጊዜ ሀሳባቸውን መሬት ላይ አውርደው ወደ ተግባር ለመለወጥ ወደ ስራ ለመቀየር ሲቸገሩ እናያለን። እና እስኪ በመጀመሪያ ተግዳሮት የሚሆኗቸው ነገሮች ምንድን ናቸው ከሚለውን እነሳ። የመጀመሪያው ቻሌንጅ እኛው ራሳችን ጋር ነው ያለው። እኛው ራሳችንን ቻሌንጅ ማለት ነው። ያ ማለት ከማይንድ ሴታችን ጀምሮ ምን ያህል ዝግጁ ነን ምን ያህል የምንሰራውን ስራ በደንብ እናውቀዋለን። ቁርጠኝነት ውስጥ አለን ወይ? ራሴ ላይ ሜምበሮቼ ላይ ነው ትልቁ ቻሌንጅ ማለት ነው። ከራስ ይጀምራል። ራሳችንን ማሸነፍ ከቻልን ነው ብዙ ነገሮችን ማሸነፍ የምንችለው። ሌላው ነገር ቀላል ነው የሚሆነው ማለት ነው። ከዛ ሁለተኛ ወደ ውጭ ነው እንግዲህ የምንወጣው ስነ ምህዳሩን ላይ ያሉ አክተሮች አሉ። የፋይናንስ ተቋማት ይሆናሉ፣ የመንግስት ፖሊሲ አውጮች ሊሆኑ ይችላሉ፣ የግል ሴክተሮች ሊሆኑ ይችላሉ። ስለዚህ ወደዛ በምትወጭበት ጊዜ የመጀመሪያው ከውጭ ያለው ትልቁ ቻሌንጅ ፋይናንስ ነው፣ በግልጽ የሚታየው ማለት ነው። ያ ማለት ሰው ውስጡን ራሱን አሸንፎ አንሎክ አድርጎ ሲወጣ የሀሳቡ ገና ምንም ነገር ላይ ሳይደርስ የሀሳቡን የሚያራምድበት ፋይናንስ ያስፈልጋል። ያ ፋይናንስ ደግሞ ኢኮሲስተሙ ስታዩ ከቤተሰብ ጀምሮ ምን ያህል ሬዲ ነው የሚለው ነገር ስታስቢው፣ ከፋይናንስ ተቋማቶች ከተለያዩ ቦታዎች አይደል፣ ዳይቨርሲፋይድ አክሰስ ቱ ፋይናንስ ነው የምንለው እኛ። ኢኩዊቲ ሊሆን ይችላል ሎን ሊሆን ይችላል ፈንድ ሊሆን ይችላል ሪስክ ካፒታል ማለት ነው። እና የተለያየ ነው የሚሆነው እና እነዚህ እነዚህ አክሰሲቢሊቲ የለም ማለት ነው። ሶስተኛው ቻሌንጅ ደግሞ ካፓሲቲው። ይሄ ሀሳብ አንሎክ ተደርጎ ፋይናንስ ተደርጎ ወደ መሬት ለመውረድ ሲል የሚያስፈልጉት አቅሞች፣ የመጀመሪያው የሰው ሀይል አቅም ያስፈልገዋል። ያ ማለት እኔ ከሆንኩ ፋውንደሩ ኮደር ከሆንኩኝ ለእኔ ለምሳሌ የፋይናንስ ስልጠና የህግ ስልጠና ሁሉም ነገር እኔ ላይ ነው የሚጫነው። ብስዘ ቻሌንጅ ይሄ ካፓሲቲት ማድረግ አይደለም እኔ እኔማ ማውቀው ኮድ ማድረግ ነው አይደል? ስለዚህ እኔን የፋይናንስ ባለሙያ በመቅጠር ሊሆን ይችላል፣ ኤች አር ሌጋል። በዚህ በዚህ ነው አቅም ማጎልበት ብለን የምንለው። ይሄ ወደ ውጭ ስትወጪ ያለው ነው። ከዛ ውጭ ግን ሲስተም ሌቭል ሲስተም ሌቭል ማለት ለምሳሌ የሆነ ተቋም ተመስርቶ አንድ ወጣት ስራ ፈጣሪ የሆነ ተቋም መስርቶ ሮ ማቴሪያል ለማስገባት ቢፈልግ የጉምሩክ ህጎች አሉ፣ የኢንቨስትመንት ህግ አለ፣ የናሽናል ባንክ የተለያዩ የምትነካኪያቸው ሬጉላተሪ ቦዲዎች አሉ። እነዚህ ለወጣት ስራ ፈጣሪዎች ምቹ አይደሉም። አብዛኛው ክፍት የሚሆነው በራቸው ትልልቅ አቅም ላላቸው ነው። የሚጠይቁትም ሪኳየርመንት ምናምን ማለት ነው። ይሄ ፖሊሲ ሌቭል የምንለው ሲስተም ሌቭል የምንለው ቻሌንጅ እንደ አራተኛ ቻሌንጅ መጠቀስ ይችላል ማለት ነው። ኢትዮጵያ ውስጥ ደግሞ አብዛኛው የህብረተሰብ ክፍል ወጣት ነው ከሰባ በመቶ በላይ የሚሆነው። በዛው ልክ ደግሞ ከፍተኛ የስራ አጥ ቁጥርም ያለበት አገር ነው እና አሁን እንዳልሱ ትልልቅ አቅም ያለው ሳይሆን ወጣቱ ክህሎት ያለው የስራ ሀሳብ ያለው መስራት የሚችለው ወጣት አሁን በጠቀስሻቸው ተግዳሮቶች ምክንያት ወደ ስራ ሳይሰማራ በመቅረቱ ምን አጉዱላል? ትያለሽ ኢኮኖሚ ውስጥ ወጣቱ አልተንቀሳቀሰ ማለት ቅድም እንዳልሹ በጣም ብዙ ወጣቶች አሉ። ስለዚህ ኢኮኖሚካሊ ትልቅ ትልቅ ማግኘት የሚጠበቅብንን ኤክሰርሳይዝ ማድረግ ያለ የሚገባንን ነገሮች ሳናደርግ ቆይተናል። ስለዚህ ሄዶ ሄዶ እዚህ ላይ ነው የሚያርፈው ማለት ነው። ሌላው ከሰላም ጋር ማገናኘት ትችያለሽ። ብዙ ጊዜ ሰላም መደፍረስ ውስጥ የምንሳተፈው እኛ ወጣቶች ነን አደለ? ስለዚህ እኛ ደግሞ እኛን በምንፈልገው አላማችንን ኤክሰርሳይስ ማድረግ ከቻለን አንረብሽም ማለት ነው። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር የተመሰረተውም እነዚህን ተግዳሮቶች ምክንያት አድርጎ ነውና በስራ ላይ በቆያችሁበት ባለፈው አራት አመታት ውስጥ በምን መልኩ ነው ወጣት ስራ ፈጣሪዎችን ድጋፍ ስታደርጉ የቆያችሁት። ዘለላ የተባለ የፖሊሲ አድቮኬሲ እና ኔትወርኪንግ ፕላትፎርም ላውንች አደረግን ማለት ነው ኦገስት ሀያ ሁለት ሶ ይሄ ዘለላ የተባለው ፕላትፎርም የአስራ ሁለት የተለያዩ መድረኮችን ለማዘጋጀት አስራ ሁለት ዘለላዎችን እቅድ ይዞ ነው የተነሳ እንግዲህ አስራ ሁለት ትልልቅ ኢቨንቶች ማለት ነው። እስካሁን አስራ አንዱን አድርገናል አንድ ነው የቀረብ እንግዲህ በሁለት ዓመት ውስጥ አስራ አንድ ትልልቅ መድረኮች አዘጋጅተን የተለያዩ አክሰስ ቱ ፋይናንስ ላይ አራት ዘለላዎች አዘጋጅተናል። አራት ትልልቅ መድረኮች ከብሔራዊ ባንክ ጀምሮ የባንክ ፕሬዚዳንቶች የተለያዩ የፋይናንስ የግል ተቋማቶችን ሁሉንም ያካተተ ፖሊሲ አውጪዎችን በደንብ ኢንጌጅ ያደረገ ራሳቸው ወጣት ስራ ፈጣሪዎች ደግሞ ቀጥታ እየተገናኙ የስቴክ ሆልደር ኢንጌጅመንት ላይክ እያንዳንዱ ያሉ ፖሊሲዎች ያሉት አፕዴት እንዲደረጉ የሌሉ ደግሞ እንደ አዲስ እንዲወጡ ትልቅ የፖሊሲ አድሮኬሲ ስራ ነው እየሰራ ነው። ዘለላ አሁን ላይ በጣም ኢትዮጵያ ውስጥ የታወቀ ፕላትፎርም ነው። ዘለላን እያካሄድን ያደረግነው ነገር ምንድን ነው? ትልልቅ ከንግድ ባንክ ፕሬዚዳንት ጋር ጨምሮ የተለያዩ ኮሚትመንቶች ያስገባል። ለምሳሌ ስለ አክሰስ ቱ ፋይናንስ ዘለላ ከሰራ በኋላ ባንኮቹን ፑሽ አድርጎ አንኳኩቶ አስከፍቶ ተፈራረምን። ከዛ አይዲያ ፋይናንሲንግ ሎንች አደረገን። አሁን አንድ ባንክ ንግድ ባንክ ሲጀመር ደግሞ ሕብረት ባንክ የግል ባንክ ከነሱ ጋር በጋራ በመሆን አይዲያ ፋይናንሲንግ ፑሽ አድርገናቸው የተለያዩ የተቀመጡ መስፈርቶችን አቅልለን ለወጣት ስራ ፈጣሪዎች ሀሳብን ብቻ መሰረት ያደረገ ፋይናንስ እንዲበደሩ ደግሞ ቀና የተባለ ፕሮግራም ዲዛይን አድርገናል። እሱም ፕላትፎርም ነው። ሌላ ደግሞ ቻይና ኢንተርናሽናል ኦፊስ ከፍተናል። በዚህ አራት ዓመት ጉዞአችን ውስጥ ማለት ነው። ከዛሬ ሁለት ዓመት በፊት ሁናን ፕሮቪንስ ቻንግሻ ካፒታል ሲቲ ላይ እዛ ኦፊስ የኢዋይ ኢንተርናሽናል ኦፊስ አድርገን ባይላተራል ትሬድ ኢንቨስትመንት ፕሮሞሽን እንሰራለን። ቴክኖሎጂ ትራንስፈር ሊሆን ይችላል። ኢምፖርት ኤክስፖርት፣ ኢንቨስትመንት እነዚህን ሁሉ ስናረግ ወጣቱ ቀና ይላል በሚል ኮንሰፕት ነው። ቀና ያል ነው ውይይታችንን እንቀጥላለን። እነዚህ የሰራችኋቸው ስራዎች ደግሞ ምን ውጤት እያሳዩ ነው የሚለውን ከሚከተለው ማስታወቂያ መሸጋገሪያ በኋላ ተመልሰን እንገናኛለን። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ኅዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል አለያም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። ከማስታወቂያ ረፍት ተመልሰናል። ከወጣት የስራ ፈጣሪዎች ማህበር መስራች እና ፕሬዚዳንት ጋራ ነው እየተወያየን ያለ ነው። ሳሚያ ውይይታችንን እንቀጥላለን። እንግዲህ የወጣት ስራ ፈጣሪዎች ማህበር ከተመሰረተበት ጊዜ የሰራቸውን በርካታ ስራዎች፣ ትልልቅ ስራዎች ነግረሽናል እና እነዚህ ስራዎች ምን ለውጥ አያችሁበት? እንደዚህ ወጣቶች ተደራጅተው ተቋም መስርተው ኮሌክቲቭ ቮይስ ማሰማት እንደሚችሉ አሳምነናል። ይሄ በጣም ትልቅ አቺቭመንት ነው። ጆሮ ማግኘት ችለናል ነው በቃ፣ በትልቁ ማለት ነው። እና አንዱ እሱ ነው። ሁለተኛ ነገር ደግሞ ከሌሎች ተዋናዮች ቅድም እየሻለው ንግድ ባንክን የሚያክል ትልቅ ባንክ በፕሬዚዳንት ደረጃ ነው የተፈራረምነው አይዲያ ፋይናንሲንግ ዊንዶው ኑሮት እዛ ላይ ወጣቶች ሀሳባቸውን ብቻ ኩላተራል አድርገው ገንዘብ አክሰስ የሚያደርጉበት ማለት ነው። አሁን ወደ መቶ ስልሳ ወጣቶች አፕላይ አድርገው ኦልሬዲ ዲደልጀንስ እየተሰራ ነው ያለው ማለት ነው ሶ በቅርቡ እነዚህ ልጆች ወደ ብድር ውስጥ ይገባሉ ማለት ነው። ቅድም ደግሞ እንደነገርኩሽ ከቻይና ኦፊስ ጋር ሆነን ወደዚህ ያመጣናቸው የቻይና ኩባንያዎች ነበሩ። እዛ ማች ሜኪንግ ሰርተናል። ትላልቅ ፕሮግራሞች እዚህ ያሉ ሜምበሮቻችን አምጥተን እዛ ካለው ከምፓኒ ጋር ማች ሜኪንጎች ሰርተናል። እና በጣም የተለያዩ ወጣቶች ኢዝሊ ሮ ማቴሪያል አክሰስ እያደረጉ ነው ያሉት ማለት ነው። ሰላሳት ተነስታችሁ፣ ምን ያክል ወጣቶች ተጠቃሚ ሆኗል? ምን ያክል አባላት አላቸው ሰው ምንድን ነው? እስካሁን ፍሪ ሰርቪስ ነበር የምንሰጠው። ስለዚህ የምንሰጠው ነገር ላይ ነው ፎከስ አድርገን የሰራ ነው። ስለዚህ አሁን ብዙ የምንሰጠው ነገር አለን። ብራንዱንም ቢውልድ አድርገናል። ስለዚህ አሁን ዴድላይናችንም ስለደረሰ ሜምበርሺፕ መመዝገብ ያለብን ከኢትዮ ቴሌኮም ጋር። በዚህ አጋጣሚ ኢትዮ ቴሌኮም በጣም ማመስገን እንፈልጋለን። ቴሌብር ሱፐር አፕ ላይ የሜምበርሽፕ ክፍያም፣ የሜምበርሽፕ ምዝገባም እዛው የሜምበርሽፕ አይዲያችንን ጀነሬት አድርጎ የሚሰራ ሚኒ አፑ ላይ ጀመርን ኦክቶበር ኤይት ማለት ነው። አሁን ወጣቶችን ተጠቃሚ የማድረግ አቅም አላችሁ? አዲስ አበባ ብቻ ነው ወይስ መላው ኢትዮጵያን ታርጌት ታደርጋላችሁ? የኢትዮጵያ ስማችንም የኢትዮጵያ ነው የሚለው ሁሉም ክልል ነው የምንሄደው ግን ከፌደራል የጀመርንበት ምክንያት ቅድም እንዳልኩሽ ከማይንድሴት ጀምሮ ትልቅ ከላይ መስራት ያለብን የፖሊሲ አውጪዎችም እዚሁ ነው ያሉት። ስለዚህ አዲስ አበባ ላይ ያተኮርን እንጂ አሉን፣ ሜምበሮች አሉ ከተለያየ ክልል ይመጣሉ፣ ፕሮግራሞቻችን ላይ የሚሳተፋሉ። እዛም ሆነው የተለያዩ ኦፖርቹኒቲዎችን እንልክላቸዋለን። ዩኒቨርሲቲዎች ጋር አብረን እንሰራለን፣ ኢንጌጅ እናደርጋቸዋለን። ዩኒቨርሲቲ ተማሪዎቹንም ወደ አስር ሺህ የሚጠጉ ወጣቶችን ሜምበር እናደርጋለን ነው የሚለው እንዲሁም ደግሞ ከመቶ ሺህ በላይ የሚሆኑ ወጣቶችን ደግሞ ኢምፓወር እናደርጋለን። በተለያዩ ሜምበርን ባይሆኑ በተለያዩ ሴክተሮች እናደርጋለን ነው የሚለው። ሌላው ደግሞ በሚሊዮን የሚቆጠሩ ወጣቶችን ደግሞ ኢንዳይሬክት አድሬስ ለማድረግ ነው። እንግዲህ እንደ ለማጠቃለያ ያክል እናንተ የምትሰሯቸውን ለመስራት ያሰባችኋቸውን ስራዎች ዝርዝረሽልናል። ምናልባት በሀገር ደረጃ እንደ ማህበረሰብ በተቋማት ደረጃ ከትምህርት ቤት ጀምሮ ምን መደረግ አለበት? ወጣት ስራ ፈጣሪዎችን ለማበረታታት በመጀመሪያ ደረጃ እኛ ራሳችን ወጣት ስራ ፈጣሪዎች ግራውንድ ማድረግ መቻል አለብን። በደንብ ሀገራችንን ማወቅ መቻል አለብን። የምንጠይቀውን ነገር ማወቅ አለብን። ምክንያቱም እኔ በዛ ውስጥ ነው ያለፍኩት አስራ ዘጠኝ ዓመቴ ላይ ነው እኔ መጀመሪያውን ሀሳቤን ይዤ ትምህርት ላይ ለመስራት ስንቀሳቀስ የነበረው እና ሁሉም ነገር ተዘጋጅቶ እኔን የሚጠብቀኝ ነበር የሚመስለኝ። በቃ እኔ ነገሩን ሁሉ ልቀይረው ነው እየተጠበቅኩ ያለው ነበር የሚመስለኝ። ሀገር ምን አላት የሚለው ነገር በጣም ማወቅ ያስፈልጋል። ተማሪውም ቢሆን በአግባቡ ትምህርቱን ተምሮ የሚያስፈልገውን ነገር ደግሞ ፓራራሌ እያስኬደ በደንብ ሁሉም ግራውንድ አድርጎ ቢሰራ ሁሉም ነገር መቀየር ይችላል ብዬ አምናለሁኝ እና ደግሞ በአንድ ጀንበር እንደማይለወጥም ደግሞ ማመን መቻል ያስፈልጋል እና ግራውንድ ማድረግን ማመን መቀበል ስንችል ብዙ ነገሮች መቀየር እንችላለን ብዬ አምናለሁ። በጣም ደስ ይላል እንግዲህ። ሳሚያ የኢትዮጵያ የስራ ፈጣሪ ወጣቶች ያሉባቸው ተግዳሮቶች ምንድናቸው? ማህበሩስ የነዛን ተግዳሮቶች ለመስ ለመፍታት ምን ሲያደርግ ቆይቷል? ምን ለማድረግ ያስባል? ከዛም በአጠቃላይ ደግሞ በሀገር ደረጃ ምን መደረግ አለበት በሚሉ ሀሳቦች ላይ ተወያይተናል። የአሜሪካ ድምፅ እንግዳ ሆነሽ አብረሽን ስለተገኘሽ እጅግ አድርገን እናመሰግናለን። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ተከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥቅምት 16 2017 ዓ ም ዝግጅታችንን ነው። አብራችሁን ስለሆናችሁን እናመሰግናለን። አሁን ሰዓቱ የቅዳሜ ምሽት የሙዚቃ ቃና መሰናዶ ነው። እንግድ ወልዴ ይጠብቃችኋል። ጤና ይስጥልኝ። እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት አብራችሁን ዘና እንድትሉ ጋብዛለሁ። Today we're salami gulag gulag

እኛ እንዳይለየን እንዲቃናለን ሥራችን መጨቃጨቄ ወገደና ሰላም ይሁለ ሁላችን ፍቅርከ እኛ እንዳይለየን እንዲቃናለን ስራችን መጨቃጨቄ ወገደና። ሰላሜ ሁለ ሁላችን ፍቅር ከእኛ እንዳይለየን በሚለው ባደመጣችሁት የጥላሁን ገሰሰ ዜማ የምሽቱን የሙዚቃ ቃና ጀምረናል። እንቀጥላለን። ሉተር ቫንድሮስ ደግሞ ከፍቅረኛ መለየት የሚያስከትለውን ጉዳት ይተርካል። ሲንስ አይ ሎስት ማይ ቤቢ The bosses are paid. Not a sad word should a young heart be saved. ሲንስ አይ ሎስት ማይ ቤቢ ሉተር ቫንድሮስ ነበር። ቃና ይቀጥላል። ካላ ማይ ፍሬንድ አማናዝ በተሰኘ በእንደ አውሮፓን አቆጣጠር 1970ዎቹ በዛምቢያ በተመሠረተ ባንድ የተዘመ ዜማ ነው። የባንዱ ስም አማናዝ አስክ ሚ አባውት ናይስ አርቲስትስ ኢን ዛምቢያ ለማለት ነው። ባንዱ አንድ አልበም ብቻ ሲለቅ፣ ይህ ካላ ማይ ፍሬንድ ከተወዳጅ ዜማዎች አንዱ ነው። ጠፍቶ የሄደና መድረሻውን የማያውቅ ካላ የተባለ አንድ ወዳጅ ከሄደበትና አደገኛ ከሆነው ዓለም እንዲመለስ የሚማጸን ነው። and I you በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ የሚቀርብላችሁን የሙዚቃ ቃናን ነው። እንግዲህ ወሌ ነኝ። እስከ ምሽቱ አራት ሰዓት አብራችሁ ይቆዩ። ዋይልድ ቼሪ ይሰኛሉ። በሰባዎቹ በአሜሪካ ኦሃዮ የተመሠረተ የፈንክ ሮክ ባንድ ነው። play that funky music signal demo

she am the Givenam kotunim sergişli <Sessly> dile dilecunum givenam kotunim sergişli dile dilecunum botunim Again, Lucet is he behave. The trust in the best is that you this the ሄር ዊ ጎ አጌን፣ አይስሊ ብራደርስ ናቸው። ከ1950 ዎቹ ጀምሮ በቤተሰብ ቅብብል አሁንም እየሰራ ያለ ባንድ ነው። ሄር ዊ ጎ አጌን ደጋግሞ ወደ እርሷ ስለሚመለሰው አፍቃሪ የሚተርክ ይመስለኛል። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮን ያዝ። እንግዲህ ወደነኝ፣ ሰላም You can't leave it up. ዩናይትድ ስቴትስ ጥቅምት ሃያ ስድስት 2017 ዓ ም በአውሮፓውያኑ ኅዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። የተከበራችሁ አድማጮቻችን በሙዚቃ ቃና ምስሽታችሁ እንደተዋበ ተስፋ እናደርጋለን። የደንገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት፣ እንዲሁም ደግሞ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምፅ ባልደረቦችና ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ስጠልን።